የኦሮሞና ኦሮሚያ ጉዳይ መፍትሄ ፈላጊ የተባለው ኮሚቴ መንግስትና የኦሮሞ ነጻነት ሸማቂዎች ተወያይተው ችግራቸውን በሰላም እንዲፈቱ ጥረት እንደሚያደርግ ቢገልጽም በኮሮና ቫይረስ ወረርሽኝ ሳቢያ ምንም አይነት እንቅስቃሴ እንዳላደረገ ገለጠ። የኦሮሞ ነጻነት ሸማቂዎች ምዕራብ ዞን ጦር መሪ ኩምሳ ድሪባ ለሰላም ድርድሩ መንግስት ዝግጁ አይደለም ሲሉ፣ የኦሮሚያ ፖሊስ ኮሚሽነር ጀኔራል አራርሳ መርዳሳ በበኩላቸው ሸማቂዎች እጃቸውን በመስጠት በሰላም ወደ ህብረተሰቡ ለመቀላቀል ፈቃደኛ ከሆኑ መንግስት እርምጃ አይወስድባቸውም ማለታቸውን ጠቅሶ ናኮር መልካ ተከታዩን አድርሶናል። የኦሮሞና ኦሮሚያ ጉዳይ መፍትሄ ፈላጊ በሚል በቅርብ ጊዜ የተቋቋመው ኮሚቴ መንግስትና የኦሮሞ ነጻነት ሸማቂዎች ተወያይተው ልዩነታቸውን እንዲፈቱ ጥረት እንደሚያደርግ ቢገልጽም በኮሮና ምክንያት ምንም አይነት እንቅስቃሴ እንዳላደረገ የኦሮሚያ አባገዳዎች ህብረት ሰብሳቢ አባገዳ ጎበነ ሆላ ገለጹ። ግዱ ከና ከሰት ዋይን የኮሮና ወረርሽኝ ጉዳይ በጣም አስደንግጦናል። በዚህ ምክንያት ምንም አይነት እንቅስቃሴ አላደረግንም። ለወደፊቱ ግን የምናስበው ነገር አለ። አንድ ቋንቋ አንድ ባህል ያለው አንድ የሆነ ህዝብ ጦርነት መግጠሙ አግባብ አይደለም። እነዚህ ሸማቂዎች የሆነ ቅር የተሰኙበት ነገር ስላለ ነው በጫካ የቀሩት ብለን እናስባለን። ስለዚህ የሸማቂዎቹ መጻዒ ዕድልን በተመለከተ መንግስት ማመቻቸት ያለበት ነገር አለ በዚህ ዙሪያ ከመንግስት ጋር ተመካክለን አንድ ስምምነት ላይ ስንደርስ ከዛ በኋላ ሸማቂዎቹንም እናናገራለን። ድርድሩም ኢትዮጵያ ውስጥ ይሁን ወይስ በጎረቤት ሀገር ይሁን የሚለውን ሁኔታ ለማመቻቸት አቅደናል እንጂ እስካሁን ይህንበት ነገር የለም። አባገዳ ያለ ጎበነ ሆላ የሸማቂዎቹን ሀሳብ ለማወቅ ወደ ምዕራብ ኦሮሚያ ተንቀሳቅሰው ሸማቂዎቹን ለማናገር ዝግጅት በማድረግ ላይ ያሉ የኮሮና ቫይረስ በኢትዮጵያ መከሰቱ የተጀመረውን ጥረት ማደናቀፉን ጠቁመዋል። የኮሮና ቫይረስ መከላከያ ጥረት አንድ ፈርጅ ከያዘ በኋላ እንቅስቃሴያቸውን እንደሚቀጥሉም ገልጸዋል። የመንግስትና ሸማቂዎቹን ድርድር ሳያጠናቅቁ ለሰላም ስምምነቱ ፈቃደኛ ናቸው ወይስ አይደሉም ለማለት እንደሚቸገሩም አክለው ተናግረዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የካቲት ወር 2012 ዓ ም በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ መንግስት በምዕራብ ወለጋ ታጥቀው ከሚንቀሳቀሱ ኃይሎች ጋር ችግሩን በሰላም ለመፍታት ፍላጎት እንዳለው መግለጻቸው ይታወሳል። ይሁን እንጂ ጃልመሮ በሚል ቅጽል ስማቸው የሚታወቁት የኦሮሞ ነጻነት ሸማቂዎች የምዕራብ ዞን ጦር መሪ ኩምሳ ዲሪባ መንግስት ለሰላም ድርድሩ ዝግጁ አይደለም ይላሉ። የኦሮሞ ነፃነት ግንባር በትጥቅ ትግል ለመቀጠል ከወሰን ነው ከኛ ከሸማቂዎቹ ጋር ከተለያየ በኋላ ጉዳዩን ከመንግስት ጋር በሰላም ለመጨረስ ሞክረን ነበር። ነገር ግን ከመንግስት የመጣው ምላሽ ከሽፍታ ጋር የምናደርገው ድርድር የለም የሚል ነበር። ይህ የመንግስት ምላሽ በተለያዩ ብዙሃን መገናኛዎችም ተላልፏል። ከሽፍታ ጋር የሚደረግ ድርድር የለም ካለ እንግዲህ በሚገባው ቋንቋ እየተነጋገርን ነው። በዚህ መካከል ችግር ውስጥ የገባውና እና መስዋዕትነት እየከፈለ ያለው ደግሞ ህዝቡ ነው። fa ku mata ke. አያይዘውም በአፍሪካ አህጉር ደረጃ እውቅናና ልምድ ያለው ገለልተኛ የሆነ ሶስተኛ አካል ካላደራደረን በትጥቅ ትግላችን እንቀጥላለን ብለዋል። ድርድሩን ኩምሳ ድሪባ በየትኛው ሀገርና መቼ ለማካሄድ እንዳሰቡ ግን ግልጽ አላደረጉም። የሸማቂ መሪው በአባ ገዳዎችና በምሁራን ከዚህ በፊት የተካሄደውን የሰላም ጥሪ ያልተቀበሉበትን ምክንያት ለአንድ ወገን ማለትም ለመንግስት ያደሉ ስለነበሩ ነው ሲሉ ተናግረዋል። ሸማቂዎቹ በተደጋጋሚ ስለሚያነሱት ሶስተኛና ገለልተኛ አካል ባለበት ከመንግስት ጋር የመደራደር ሀሳብ የተጠየቁት የኦሮሚያ ፖሊስ ኮሚሽን ኮሚሽነር ጀኔራል አራርሳ ምርዳስ ሶስተኛ አካል ስለተባለው ጉዳይ አላቀም ብለዋል። ነገር ግን ሸማቂዎቹ ትጥቃቸውን ፈተው ለመንግስት እጃቸውን ከሰጡ የሚወሰድባቸው እርምጃ የለም ይላሉ። ሞቱማ ሞቱማ ኦሮሚያ ሞቱማ ፌዴራል አዲስ በዚህ ዙሪያ የፌዴራልም ሆነ የክልል መንግስት አቋም ግልጽ ነው። ለሁሉም ግልጽ የሆነ መግለጫ ተሰጥቷል። በቡድንም ሆነ እንደ ግለሰብ በሰላም ከመንግስት ጋር ሸማቂዎቹ ለመወያየት ከፈለጉ፣ በግለሰብ ደረጃም ወደ ህብረተሰቡ መቀላቀል የሚፈልጉ ከሆነ ምንም የሚወሰድባቸው እርምጃ የለም። ከዚህ ውጭ ግን አገሪቱንም ሆነ ህገ መንግስቱን በህገ ወጥ መንገድ ለማፈራረስ በሚንቀሳቀስ ኃይል ላይ መንግስት የህግ የበላይነትን የማስከበር ኃላፊነት ስላለው እርምጃ በመውሰድ ሰላም ያወርዳል። የሸማቂዎቹ ምዕራብ ዞን ጦር መሪ ኩምሳ ድሪባ በፖሊስ ኮሚሽነሩ አስተያየት አይስማሙም። ጦርነት የከፈተው የኦሮሞ ነጻነት ሸማቂ አይደለም፣ በመንግስት የተከፈተበትን ዘመቻ በመመከት ላይ ነው የሚገኘው። ስለዚህ መንግስት ወታደሩን ወደ ጦር ሰፈሩ በመሰብሰብ ተኩስ ካቆመና ተነሳሽነቱን በመውሰድ ለድርድሩ ዝግጁ ከሆነ ለመነጋገር ችግር የለብንም። ከዚህ በእኛ በኩል ግን የሚጀመር ነገር የለም። ከዚህ ቀደም የብልጽግና ፓርቲ የኦሮሚያ ጽሕፈት ቤት የሕዝብ ግንኙነት ኃላፊ አቶ ታዬ ደንደአ መንግስት የኦነግ ሸኔ ብሎ የሚጠራቸው እነዚህ የታጠቁ ሸማቂ ቡድኖች የሰዎችን ሰብአዊ ክብር በሚያዋርድ ሁኔታ ንጽዋን ዜጎች እንደገደሉ፣ የመንግስት አመራሮችን በማፈን አሰቃቂ ግድያ እንደፈጸሙ፣ ንጽዋን ዜጎች ላይ ፕላስቲክ እያቀለጡ በማሰቃየት የሰዎችን ሰብአዊ መብት እንደጣሱ፣ ልጆችን ወላጆቻቸው ፊት እንደደፈሩና ሌሎች ለመናገር እና ለመስማት የሚከብድ አሰቃቂ ወንጀል እንደፈጸሙ በዚህ ምክንያት ህብረተሰቡ ባቀረበው አቤቱታ መንግስት እርምጃ መውሰዱን ለአሜሪካ ድምፅ መግለጻቸው ይታወሳል። መንግስት ሁለት የታጠቀ ኃይል በአንድ ሀገር ውስጥ መኖር አይችልም በማለት ሲናገር መቆየቱም ይታወሳል። በሌላ በኩል ደግሞ የሸማቂዎቹ ጦር መሪ ኩምሳ ድሪባ የመንግስትን ክስ በማስተባበል የኦሮሞ ነጻነት ሸማቂ በማንኛውም ያልታጠቀ ሰው ላይ ግድያ አይፈጽምም ብለዋል። መንግስትን በሰላማዊ መንገድ መቀየር ስላልቻልን ያዋጣናል ብለን ባምነው ትጥቅ ትግል መንግስትን ለመቀየር እየታገልን ነው። መንግስት እንዲሁ ሁለት የታጠቀ ኃይል በአንድ ሀገር ውስጥ ሊኖር አይችልም ይል ይሆናል እንጂ በነባራዊ ሁኔታ ሊሆን የሚችል ነገር አይደለም። መንግስትን ሁለት የታጠቀ ኃይል እንዳይኖር ማድረግ አለበት። በመጨረሻ የኦሮሞ ነጻነት ሸማቂዎች ምዕራብ ዞን ጦር መሪ ኩምሳ ዲሪባ ቄሮና ህዝቡ ያመጣውን ለውጥ ዓላማውን ለማሳካት እና የኦሮሞ ህዝብ ራሱን በሚመለከት ጉዳይ ላይ በራሱ የመወሰን መብት እንዲያገኝ ለማስቻል ጭምር ነው ብለዋል። ከሁለት ዓመት በፊት በኢትዮጵያ የመጣውን ለውጥ ተከትሎ የኦሮሞ ነጻነት ግንባር ኦነግ በሰላማዊ መንገድ ለመታገል ወስኖ ወደ ሀገር መመለሱ ይታወሳል። ዘግየት ብሎ በትጥቅ ትግል መቀጠል የሚፈልጉ ሸማቂዎች ከድርጅቱ በመገንጠል በምዕራብና ደቡብ ኦሮሚያ ጫካዎች እንደሚንቀሳቀሱ መግለጻቸው ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ